ጤናና አካባቢ ፕላስቲኮች እንግዲህ አሁን ምንድን ነው ያላቸው አደጋ በብዙ መልኩ ከፍተኛ ነው አንቺም እንደጠቀሽው አካባቢን ከማቆሸሽ ባለፈም እነዚህን ፕላስቲኮች እየተመገቡ ብዙ ከብቶች በአለም ላይ እንደሚሞቱ መረጃዎች አሉ አቶ ያለም ሰው አደላ በኢትዮጵያ የአካባቢና የደን ምርምር ኢንስቲትዩት የአካባቢ ብክለት አያያዝ ምርምር ክፍል ዳይሬክተር። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ። የፕላስቲክ እቃዎች አጠቃቀምና አወጋገድ አሳሳቢ ደረጃ መድረሱን ባሳለፍነው ሳምንት ሐሙስ እለት የዓለም አካባቢ ተፈጥሮ ቀን ሲታሰብ የተባበሩ መንግስታት ድርጅት ያወጣው መረጃ አመልክቷል። ባህር ላይ የሚጣሉት የፕላስቲክ እቃዎች በአሶች እየተበሉ አሳን ተመጋቢው ወገን ፕላስቲኩን በዑደቱ መሰረት በተዘዋዋሪ እየበላ ነው የሚለው ማሳሰቢያም ከተለያዩ ሀገራት ተሰምቷል። በዚህም ምክንያት ፕላስቲክን መጠቀሙ ሳይሆን አወጋገዱ ላይ ጥንቃቄ እንዲደረግ አበክሮ ይመከራል። ይህ ኢትዮጵያ ላይ እንዴት ይሆን? ለጥቂት ደቂቃዎች አብረን እንቆይ። በጎርጎረሳዊው የዘመን ቀመር በየዓመቱ ሰኔ አምስት ቀን የአካባቢ ተፈጥሮ ቀን በዓለም አቀፍ ደረጃ ይታሰባል። የዘንድሮውም ባለፈው ሐሙስ ዕለት ታስቦ ነበር። የተባበሩት መንግስታት ድርጅት በዚህ ዓመት ፕላስቲክ ብክለትን እናሸንፍ ወይም እንቆጣጠር የሚል ጽንሰ ሀሳብ ያለው መሪ ቃል ይዞ ነበር የተነሳው። የመንግስታቱ ድርጅት በእለቱ ይፋ ያደረገው ዘገባ ዓለም በፕላስቲክ ውዳቂ ወይም ውጋጅ ልትዋጥ ቀርባለች የሚለውን ስጋት ያሳየ ነው። እንደ ዘገባው በየአመቱ አምስት ትሪሊየን የእቃ መያዣ ፕላስቲክ ጥቅም ላይ ይውላል። ፕላስቲኩን መጠቀሙ ሳይሆን ዋናው ችግር በአብዛኛው ዳግም ጥቅም ላይ እንዲውሉ አለመደረጉ፣ የተለያዩ ጠንቆችን ማስከተሉ መሆኑንም ዘገባው ይዘረዝራል። ባህር ላይ የሚጣሉት የባህር እንስሳት ቀለብ መሆናቸውን፣ በየጎዳናው የሚጣሉት የፍሳሽ ማስወገጃ ቱቦዎችን መድፈናቸውን፣ በየእርሻ ማሳውና መሬቱ መውደቃቸውና በእንስሳትም መበላታቸውን ይጠቅሳል። ይህ ደግሞ በአንድም በሌላ መንገድ ወደ ሰዎች አካላት በተለያየ የምግብ አማካኝነት እየገባ ለጤና ጠንቅ መሆኑንም ያወሳል። እጅግ በርካታ ፕላስቲክ በጥቅም ላይ እንደመዋሉ በያለበት የሚወድቀውን ለመቀነስ መልሶ ጥቅም ላይ የመዋሉ ጥረቶች ቢኖሩም ከፕላስቲክ ከተሰሩ ቁሳቁሶች 79 በመቶ እንዲሁ እንደሚጣልም ዘገባው አመልክቷል። የቆሻሻ አወጋገድ ስርዓት በአግባቡ ስራ ላይ በማይውልባቸው ሀገራት ደረቅ ቆሻሻ የሚወገድበት መንገድ መሰረታዊ ችግር መሆኑን የሚታይ ነው። ፕላስቲክን ስንመለከት በቀላል ዋጋ አብዛኛውን ጊዜ ደግሞ በነጻ መገኘቱ አገልግሎቱን ተፈላጊ አድርጎት ይታያል። ፕላስቲክ አካባቢን እየበከለ ነው በሚል ጥንቃቄ እንዲደረግ የሚያሳስቡት ወገኖች ችግሩ ያለው መጠቀሙ ላይ ሳይሆን በየቦታው እንዳገኙ መጣሉ ላይ ነው በማለት ሰዎች በእጃቸው የገባውን ፕላስቲክ የሚያስወግዱበትን መንገድ እንዲያስቡበት ይመክራሉ። ኢትዮጵያ ላይ የፕላስቲክ አወጋገድ ምን ይመስላል? በኢትዮጵያ የአካባቢና የደን ምርምር ኢንስቲትዩት የአካባቢ ብክለት አያያዝ ምርምር ክፍል ዳይሬክተር አቶ ያለምሰው አደላ የፕላስቲክ ብቻ ሳይሆን በጥቅሉ የቆሻሻ አወጋገዱ የሚያነጋግር መሆኑን ነው ያመለከቱት። በአጠቃላይ የደረቅም ሆነ የፍሳሽ ውጋጆች እንዴት ነው የሚያዙት ኢትዮጵያ ውስጥ የሚለውን ያው ውጋጅ የሚለውን ቃል የመረጥኩት ቆሻሻ የሚለው ሳይንሳዊ አይደለም፣ ቀጥታ ወይስ ሲጠረገም ቆሻሻ ተብሎ ነው ውጋጅ ያልኩት እና አድማጮችም በዛ እንዲረዱት ነው። በአጠቃላይ በዚህ ረገድ በጣም ኋላ ቀር የሆነ የደረቅም ሆነ የፍሳሽ ውጋጅ አያያዝ ሥርዓት ነው ያለን። ይሄ ጠቅለል ያለ እይታው ነው። እንግዲህ ነጥለን ፕላስቲክ ካላቸው ባህሪም ተነስተን ፕላስቲኮች እንዴት ነው እዚህ ሀገር የሚያዙት የሚለውን ስናይ በተመሳሳይ ደረጃ ላይ ነው የምናስቀምጣቸው ከጥቅም ከሰጥቶ በኋላ እንዲያም ሆኖ በመጠኑ በትንንሽ የጎጆ ኢንዱስትሪ በሚባል ደረጃ ፕላስቲኮችን መልሶ ጥቅም ላይ የመዋል እንቅስቃሴ መኖሩን ጠቁመዋል። አቶ ደሳለኝ ፍሬው የጤና ቀበና ግንፍሌንና አጽዳ ማህበር ዳይሬክተር በበኩሉ ጥቅም ላይ የሚውሉ የፕላስቲክ አይነቶች በሕግ ሳይቀር ተደንግገው መቀመጣቸውን በመጥቀስ ዋናው ግን አወጋገዱ ላይ ያለው ችግር ነው የሚለውን ተመሳሳይ ሀሳብ ይጋራል። የቀድሞው የፌዴራል አካባቢ ጥበቃ ባለስልጣን አዋጅና ህጎችን ስስ ፕላስቲኮችን የሚከለክል የሚያግድ ቢያወጣም የዚህ የስስ ላስቲክ ጉዳይ በሀገራችን አሁንም ስቲል ትልቅ ችግር ነው። ትንሽ ደግሞ ከዚህ ከፋብሪካዎች ማደግ ኢንዱስትሪዎች የማሸጊያዎች በመስፋፋቱ የማዕድን ውሃዎችን በየቦታው በመብዛታቸው ከእለት ወደ ለት ደግሞ የፕላስቲክ ውጤቶችና ቆሻሻ አወጋገድ ስርአታ ሀይቆቻችን ብዙም የዳበረ ባለመሆኑ በስፋት ይታያል። ወንዞቻችን፣ ሀይቆቹ፣ አጠቃላይ የውሃ አካላትም፣ የውሃ መውረጃ ተፋሰሶችም የፕላስቲክ እቃዎች በየቦታው እንዳይጣሉ የሚደረገው ምክርና ቅስቀሳ በአዳጊ ሀገራት ብቻ ሳይሆን የቆሻሻ አወጋገድ ስርአታቸው የተስተካከለ በሚባሉት የበለጸጉ ሀገራትም በአሁኑ ወቅት ተጠናክሮ ቀጥሏል። በአውሮፓ ህብረት ደረጃ ጥቂት የማይባሉ የህብረቱ አባል ሀገራት ውሃ መሸጫ የፕላስቲክ መያዣዎችን ተጠቃሚው መልሶ እንዲሰጣቸው ተጨማሪ ሳንቲም ደምረው እንዲያስከፍሉ በቅርቡ መመሪያ ተሰጥቷል። ጀርመን ይህን የፕላስቲክ ምርት ዳግም ስራ ላይ ከሚያውሉ ሀገራት ግንባር ቀደሟ ናት። አብዛኛዎቹ የምግብ ሸቀጥም ሆነ የተለያዩ ገበያ አዳራሾች እቃ መያዣ ላስቲክ የሚሻን ዳጎስ ያለ ሳንቲም እንዲከፍል ይጠይቃሉ። ፕላስቲክ መጠቀም ጥንቃቄ ይደረግበት የሚለው ግፊት በአካባቢ ተፈጥሮ ላይ የሚያስከትለውን አሉታዊ ተጽዕኖ በማገናዘብ ነው። ፕላስቲኮች እንግዲህ አሁን ምንድን ነው ያላቸው አደጋ በብዙ መልኩ ከፍተኛ ነው። አንቺን እንደጠቀሽው አካባቢን ከማቆሸሽ ባለፈም እነዚህም ፕላስቲኮች እየተመገቡ ብዙ ከብቶች በዓለም ላይ እንደሚሞቱ መረጃዎች አሉ። ከዛ ባለፈ እንግዲህ ፕላስቲኮች አደገኛ የሚያደርጋቸው አንዴ አካባቢያችን ውስጥ ከገቡ በኋላ ወደ አፈርም ይሁን ወደ ውሃ ተዋህደው ጉዳት የማያስከትሉበት ደረጃ ላይ ለመድረስ ከብዙ መቶ ዓመታት በላይ ይፈጃሉ ወይም በስብሰው አይዋሃዱም። ይሄ ባለመሆኑ የተነሳ up. Huh. ስጋታቸውን ከፍ ያደርገዋል። ኢትዮጵያ ውስጥ በህግ ደረጃ ወደ ሀገር ውስጥ የሚገባውም ሆነ የሚመረተው የፕላስቲክ አይነት በግልጽ የተቀመጠ ነው። ይህንን ከኅብረተሰቡ የቆሻሻ አወጋገድ ልማድ ጋር በማዋሃድ በየቦታው የሚጣለውን የፕላስቲክ ውጋጅ ብዛት ለመቀነስ ይረዳል ያሉትንም እንዲህ ይዘረዝራሉ። አቶ ያለምሰው፣ ያው ማህበረሰቡ ስለሆነ እኛ ስለሆንን ተጠቅመን የምንጥለው ከብዙ ነገር ነው። እኔ የማየው እንደ በዘርፍ ውስጥ እንዳለ ባለሙያ ማለት ነው የመጀመሪያው ደረጃ አንድ የታሸገ ፕላስቲክ ውሃ ልጠጣ ስገዛ ከጠጣው በኋላ ውሃውን የት እንደሚወድቅ ቀድሜ አስባለሁ ወይ ነው፣ ወይስ ውሃው ላይ ብቻ ነው ኢንትረስት። ስለዚህ አሁን ከባህሪ ጋር ይያያዛል ማለት ነው ይሄ የት ነው ማረገውስ ብሎ ካሰበ በኋላ ማህበረሰቡ የት ያደርገው ሲባል፣ ምን አይነት ፋሲሊቲዎች አሉ በአካባቢው ዎክ እያደረገ ያለ ሰው ተጠቅመው የት ይጣሉ አሉ የቆሻሻ ቢኖች ወይስ ምን አሉ? እነዚህ እነዚህን ግምት ውስጥ የሚያስገባ አሰራር ያስፈልጋል። ጤና ቀበናና ግንፍሌንና አጽዳ ማህበር እንዲህ ያለው የባህሪ ለውጥ ከልጅነት እንዲመጣ ተማሪዎች ላይ ትኩረቱን አድርጎ እየሰራ መሆኑን አቶ ደሳለኝ ገልጾልናል። ባለፈው ሳምንትም ይህን ለማጠናከር ሞክረዋል። ያ እንግዲህ በየአመቱ በተለይ ለአካባቢ ጥበቃ ከምናደርገው ረገድ ተማሪዎች ላይ ነው በስፋት የምንሰራውና ከትምህርት ቤት ጋር ከክበባት ጋር ከታዳጊዎች ጋር ስለምንሰራ እነሱ ላይ መስራቱ የተሻለ ነው ብለን ባለን ውስን አቅም የምንሰራው እነሱ ላይ ነው። እንደው በሰፊው ግን መሰራት አለበት ብዬ የማስበው አሁንም አስተዳደሩ በተለያዩ መገናኛ ዘዴዎች ይሄንን የማንቃት የማስተባበር ስራ ይሰራል። ግን በርካታ ኤፍኤም ሬዲዮኖች ከቅርብ ጊዜ ወዲህ የተለያዩ የቴሌቪዥን ጣቢያዎችም ስላሉ እለት እለት አሁን የዚህ የቆሻሻ ጉዳይ የህይወታችን አንዱ አካል ነው። ያው የምናመነጨው ነገር ስለሆነ ህብረተሰቡ እስኪቀየር ድረስ ያላሰለሰ ጥረት የማድረግና ሰፊ ትምህርት መስጠት አለባቸው። ያው እለቱን የሰው ባህሪ የማይለወጥ ስለሆነ ብዙ የማህበረሰብ ክፍል በትምህርት በዘመናዊነት ቢዘምንም ቤቱ በራፍ ላይ ያለውን ነገር ደግሞ በአግባቡ ወይም ደግሞ ሲወጣ በጣም ዘመናዊ የምትዩም ሰው መልሶ የቆሻሻ አስተዳደርና አያያዙ ላይ በጣም ችግር ያለበት ነው። ችግር ነው ብሎ ሰው ይቀበለዋል፣ እንደ ችግር ያየዋል። ፕላስቲክ አጠቃቀሙን ፕላስቲኩን ስፔሲፊክ ሳይሆን በአጠቃላይ ደምሮ ነው። ይሄ የደረቅ ቆሻሻ አስተዳደር ችግር አለ በሚል በጋራ ይወስደዋል። ግን የፕላስቲክን ደግሞ ልዩ ባህሪ የሚያስገድ ትለውን ጉዳት በደንብ ሁሉም እኩል ግንዛቤ የለውም። በተለይም የንግድ ህብረተሰብ በቃ አገልግሎት መስጠቱን እንጂ የሚያመጣውን ተጽዕኖ ወይም ደግሞ በአፈር በውሃ፣ በተፈጥሮ ሀብታችን ላይ ያለውን ነገር ችግሩን በስፋት ያውቁታል ለማለት አልችልም። ምናልባትም ቢያውቁትና አስገዳጅ ህጎች ቢኖሩ እየቀነሰ ይሄዳል የሚል እምነት አለኝ። አሁን አንድ ነገር ገዝተሽ ሁለት ሶስት ነው አንዱ አይዝም አንዱ ሲጨመር እና ያንን ደግሞ ሰዎች አታርጉ የሚል የሚቃወም ወይም ደግሞ አይ እኔ በወረቀት ነው እኔ በጨርቅ ላስቲክ ነው በስፌት ነው በዘንቢል የሚል ነው፣ የሚል የለም። ፕላስቲክን ተጠቅሞ የማስወገዱ ጉዳይ ጥንቃቄ እንዲደረግበት አበክሮ መምከሩ እንዳለ ሆኖ አቶ ያለምሰው አደላ ዘመኑ ፕላስቲክን ይበልጥ መጠቀምን የሚጋብዝ መሆኑን ያስገነዝባሉ። እንግዲህ ይሄ ስንል፣ ማህበረሰቡ መገንዘብ ያለበት ፕላስቲክ ኑሯችንን የሚያሻሽሉ ናቸው። በዙሪያችን ያሉ ብዙዎቹ መጠቀሚያዎች ብናይ አብዛኞቹ ከፕላስቲክ የተሰሩ ናቸው። ኢቨን ፕላስቲክ የሀያ አንደኛው ክፍለ ዘመን ትልቅ እቃ እንደሚሆንም ነው የሚጠበቀው። ብዙ ሪሶርሶችን ሀብቶችን፣ ተክቶ የሚሰራ ብረትን ሳይቀር ሊሰራ ነው የሚታሰበው። እና አሉታዊ ጎኑን ስንጠቅስ በዋነኛነት ከአያያዝ እና የፕላስቲኮቹም አይነት ነው። በቀላሉ ከአካባቢው ላይ ተሰብስበው ጥቅም ላይ የሚውሉ አሉ። ይሄ ስስ ፌስታል ደግሞ የምንላቸው ከአንዴ በላይ ጥቅም የሌላቸው ፌስታሎች አካባቢው ላይ ገብተው ቆሻሻ ሆነው የሚቀሩበት እና ችግር ሆነው የሚቀሩበት ነው። የእሳቸው መስሪያ ቤት የምርምር ዘርፍም ፕላስቲክን ወደ ሌላ ጥቅም መዋል የሚያስችል ምርምሩን እያገባደደ መሆኑንና በቅርቡም ይፋ እንደሚደረግ ጠቁመዋል። በዓለም ከሚመረተው ዘጠኝ ቢሊየን ቶን ፕላስቲክ ዳግም ጥቅም ላይ እንዲውል የተደረገው ዘጠኝ በመቶ ብቻ ነው ይላል የተባበሩት መንግስታት ድርጅት ዘገባ። በመላው ዓለም በየደቂቃው አስር ሚሊየን ፕላስቲክ ጥቅም ላይ እንደሚውል የሚያመለክተው ይኸው ጥናት ፕላስቲኮቹ ተቀጣጥለው ቢያያዙ ዓለምን ሰባት ጊዜ ሊጠቀልሉት እንደሚችሉ አመልክቷል። አድማጮች፣ ማብራሪያ በመስጠት የተባበሩንም በማመስገን ለዛሬ ያልነውም በዚሁ አበቃን። አስተያየት ጥቆማቸው አይለን ሸዋ ሸዋዬ ለገሰ ነኝ። ሰላም ሁኑ።